አዲስን ለዘገባው እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ቀጣዩ መሰናዷችን የምሽቱን እንግዳችንን ያስተዋውቀናል። ዮናታን በቀለ ብዙም ባልተለመደው የእንጉዳይ ማቀል ስራ ውስጥ የተሰማራው ሺታኪ ድርጅት መስራች ወጣት ነው። የዛሬ ዘጠኝ ዓመት የሐዋሳ ዩኒቨርሲቲ የድኅረ ምረቃ ተማሪ በነበረበት ሰዓት የጀመረው ስራ ኑሮውን እንዲያሸንፍ ከማገዙ በተጨማሪ በተለያዩ የዓለም ከተሞች እየተዟዟረ ልምድ የሚቀስምበትን መልካም እድል ፈጥሮለታል። ሀብታሙ ስዩም ከዮናታን ጋር አጭር ቆይታ በማድረግ ስለ ስራውና በስራው ውስጥ ስላሉ ውጣ ውረዶች አናግሮታል። ዮና አስቀድሞ እንዴት ወደዚህ ስራ እንደገባ ይነግረናል። ከዋሳ ዩኒቨርሲቲ ማስተርሴን የዛሬ ዘጠኝ ዓመት እየተባኩኝ እያለ እንደ አጋጣሚ ሆኖ ላብራቶሪ ላይ ቲሹ ካልቸር ሲሰራ የሆን ኖርማል በሆርቲካልቸር ማስተርሴን እየሰራው ነበር። ያኔ ግን ነሹም ማይክሮ ኦርጋኒዝም እንደሆነ አላቅም ነበር። ስለዚህ ይሄ ያስገርመኝ ጀምር በኋላ ላይ ሳነብ ግን ኢትዮጵያ በሚሊዮን የሚቆጠር ዶላር ኢንቨስት አድርጋ መሹምን እንደምታስመጣ፣ ከትንሹ ፔኒሲሊን ጀምሮ በጣም ትላልቅ የምንላቸው የካንሰር መድኃኒቶች ከመሹም እንደሚዘጋጁ፣ አትክልትም እንስሳም ያለው የኒትረንት ኮንቴንት ከማንም ጋር መሹም እንደሚበልጥ፣ እንዲሁም ስጋ ስጋ ማለቱ በተለይ የስጋ አፍ ውስጥ ያለው ኢንዛይም ስጋንና መሽሩም የሚለየው አንድ መሆኑን ስለዚህ አሰራሩ ተስተካክሎ ኮምፕሊት ስጋን ሰብስቲቱት ማድረግ መቻሉን ካንሰር ታማሚዎች በጣም የሚመከር መሆኑን ከለ ፕሬዥር ላለባቸው ፖሊስ ሶልቶ እነዚህን ሳይ ዋይናት መሽሩምን ለምን አናመሽ አላመሽተውም ወ የሚለው ስሜት ገባው። ትምህርቴን መትረፌን ሪሰርቼን ተርኬ ግን ፕረዘንት ሳላረግ ተከራይቼ ለመጀመር ፈለግ ሰው ይሄ ነው የደመርኩበት ሁኔታ በእንጉዳይ ማብቀል ስራ የሚሰማሩ ሰዎች ያን ያክል የበዙ እንዳልሆኑ ይነገራል። ይሄ የሆነበት ምክንያቱ ምንድን ነው? ስራው ልፋት ያለው ነው ወይንስ ኢትዮጵያ የአየር ሁኔታዋ ለዚህ ምርት ምቹ አይደለም? በጣም የሚገርም ኖርማሊ በጣም የተለያዩ ሀገራት ላይ ያለውን ጉዳይ ማመቻዎችን ጎብኝቻለሁ። እናንተም በአልሞስት ሰላሳ ከተሞች ላይ አሜሪካን አይቻቸዋሉ ማመቻዎችን። ግን የሚገርመው ሙሉ ለሙሉ ኤሌክትሪካል ሲስተም አድርገው የሚጠቀሙት በጣም ትላልቅ ኤሌክትሪክ የሚጠቀሙት የአዲስ አበባና ዙሪያ ያለውን ቴምፕሬቸር ፎርም ለማድረግ ነው፣ እንዲሁም ያለውን የአየር ሁኔታ ማለት ነው። ፖቴንሽል አለን መሹምን በቀላሉ ግሮ በፕሮዳክሽን ሲስተሙ ላይ መደባበቅ አለ። ውጭ ሀገርም ይደብቀዋል። ቢዝነሱ አሁን ላይ ገና ወደ ኤክስፖርት ተነስቶ ነው። አሁን ኦልሞስት ወደ ሀምሳ ቢሊዮን ዶላር የሚንቀሳቀስበት ሰው እነዚህ ካምፓኒዎች እጅግ ትልቅ ምርት ያመርታሉ። ግን መሹም በቀላሉ የሚመረት ስለሆነ አብዛኛውን ጊዜ የቴክኖሎጂና የአመራረት አደባበቅ መደበቅ እንዲሁም ፐብሊሽ የሚሆኑትም ላይ በጣም የትልቅ አይነት አሰራር የመልቀቅ እና ግራ የማጋባት ሁኔታ አለ። ተመሳሳይ ነው። ሰርች ያኔ ካያሁት በኋላ ወደ ማምረቱ ስገባ በጣም ብዙ ጊዜ ፌል አድርጌ ነበር። መደባበቁ ስላለ ማንም ሊያሳይ ፈቃደኛ አልነበረም። ሁለተኛው በመሹም ላይ ያለው የዘር ችግር ነው። እንግዲህ እንደምታውቀው ኬንያና፣ ኡጋንዳ ታንዛኒያን ወደ ማምረቱ በስፋት ለመግባት እየሰሩ ነው። ግን አብዛኛውን ጊዜ ከቻይና ነው ኢምፖርት የሚደረገው ዘሩ ኢትዮጵያ ውስጥ ደግሞ ከቻይና they're in post separate category by the culture center search center from the song. ጥሩ አይደለም ግን፣ ቲሹ ካልቸር መስራት የሚያስችል ቴክኖሎጂ ያላቸው የተወሰኑ ኢንስቲቱሽኖች ነበሩ። ሰው እንዲሁ ግን አብዛኛዎቹ ነገር ሞዲፋይ ተደርጎ ማምረት እንችል ነበር፣ እንሰራም ነበር። ሰው ይሄ ቬሪ ቢግ ቻሌንጅ ነው። አሁን ላይ ምናልባት ይሄ ነገር በተለይ የኤስኤዩኒቨርሲቲ ፋውንዴሽን እና ኮድ ፋሚሊ ፋውንዴሽን ኮድ ፋሚሊ ፋውንዴሽን ያዩባ ከዩኒቨርሲቲ አዋን ጨምሮ ባደረጉልን ነገር ይሄ የላቦራቶሪውን ቆንጆ ተደርጎ ኢቨን ከኡጋንዳን ዘር ከኛ የሚወስድበትን አይነት ማድረግ የቻልንበት ጊዜ ደርሰናል። ግን ከዚህ በፊት የነበሩት እነዚህ ትላልቅ ችግሮች ናቸው። ሌላው በጣም ሰው መሽሩም በጣም ሼልፍ ላይፍ ትንሽ ነው። ሰው ቶሎ ወደ ማርኬት መሄድ አለበት። ማርኬት መሄደ በኋላ በፎም ነው መታሸግ ያለበት። እንደገና ደግሞ ሚዲ ሜንቴን የሚያደርግ ፍሪጅ መቀመጥ አለበት የቀናት ዕድሜ እንዲኖረው ድራይ ከሆነ በኋላ ህብረተሰባችን ያንን መጠቀም ብዙ አለሰለም። ስለዚህ ይህም አንዱ ሌላው ቻሌንጅ ነበር። ስለዚህ እነዚህ መሰረታዊ የነበሩት በእንጉዳይ ላይ ችግሮች ነበሩ። ዮናታን፣ ከሁለት ዓመት በፊት ይመስለኛል እዚህ ዋሽንግተን ዲሲ በተዘጋጀው ያሌ በሚሰኘው የወጣት አፍሪካዊ መሪዎች መርሃ ግብር ተሳታፊ ነበር። ከዚያ ያገኘኸው ልምድና እውቀት በስራህ ላይ እንዴት እያዋልከው ነው? በጣም ኖርማሊ ማንዴላ ዋሽንግተን ፌሎሺፕ በጣም የፕሮፌሽናል ታሪኬ እንደገና ደግሞ የቢዝነሱንም እንደ ካምፓኒ የለወጠ ሂደት ነው። ስለዚህ ማንዴላ ዋሽንግተን ፌሎ በጣም እጅግ የረዱን በአፍሪካ ላይ ያሉ ወጣት የቢዝነስ መሪዎችን ተለይ ሌሎችን መገናኘት የቻልኩበት ነው። እንግዲህ በዚህም የተነሳ አሁን ላይ የተለያዩ ሀገራት ኖርማል የመሹም ምርቶችን ጨምሮ በአፍሪካ ሀገራት ለመላክ የምንችልባቸውን ስራዎች መስራት ያስቻለኝ አንዱ ነው። ሌላው ደግሞ ከአሜሪካ ኢንስቲትዩሽኖች ጋር አሁን ለምሳሌ ከዛ ያባኩበት ዩኒቨርሲቲ ባ ቢዝነስ ሊደርሽፕ እዛ ላይ መማር ችያለው። እንደገና ደግሞ ፓፓ ጆን በኢንተርሽ መመረቅ ችያለው። ግን ከዛ በተጨማሪ ግን አሁን ራሱ ኮቪድ ራሱ እንደዚህ ችግር በሆነበት ጊዜ ከአምስት በ የተመራቂ ተማሪዎች ኢንተርንሽፕ እኔ ያ ሊሰሩ ችለዋል። በዚህም እኔ በተለይ አሜሪካ ማርኬት ላይ ኤክስፖርት የማደርግበት ምርቶች የማስታወቅ የምንችልበት እንደገና እዛ ካሉ አምራቾች ጋር አንድ ላይ ኮላቦሬት አድርገን መስራት የምንችልበትን ነገር እንዲሁም የተለያዩ በሹም እንዴት ኢትዮጵያ ተጠቃሚ ልትሆንበት የምችል ልበትን መንገድ ጥናት ሲያደርጉ ቆይተዋል። ስለዚህ ለሀገሬም ምን መሆን ችሏል? ቬንቸር ስኩል አይዋ ዩኒቨርሲቲ ኢትዮጵያ መጥቶ ወጣት ሴት ኢንተርፕሪነሮችን የሚያሰለጥንበትን ነገር ከሀዋሳ ዩኒቨርሲቲና አዳማ ዩኒቨርሲቲ ላይ አሁን ከአንድ ወር በኋላ የሚዘመር ነገርን ኖርማሊ ይሄ ከሁለት መቶ ተወዳዳሪዎች ሊያሸነፉ የቻለበት ፕሮጀክት በዚሁ ማንዴላ ዋሽንግተን ከፈጠረልን ኮኔክሽን ነው። ሌላው ከዩኤስ ኤድ ሲቲ ፋውንዴሽን እና ዩኤስ ኤዴስ ዩናይትድ ስቴትስ አፍሪካ ዲቨሎፕመንት ፈንድ ከዋሽንግተን ማ ከተሳተፉና እንዲህ ከአፍሪካ አርባ ስድስት ትላልቅ ተስፋ ሰጪ ፕሮጀክቶች ካወጣው ውድድር እዛ ላይ ከነበረው ውድድር ኦልሞስት ከአፍሪካ ከተመረጡት አርባ ስድስቱ አንዱ መሆን ችያለው ከኢትዮጵያ በእርግጥ ብቸኛው ነኝ። ይሄ በተለይ ይሄ ውድድር ኦልሞስት የኔን ድርጅቱን ኢንዱስትሪ በኢትዮጵያ ላይ ትልቅ ሊቀይር የቻለ እድል ነው። ሌላው ብዙ ካምፓኒዎችን ማየት ችለናል። ይሄም ደግሞ ትልቅ ህልም እንዲኖረኝ አድርጓል። ለምሳሌ እነ ቦሊንግን ስጎበኝ ጆን ኤንድ ጆንሰን ማምረቻዎችን ስጎበኝ፣ እነ ናሳን ስጎበኝ፣ እነ ሱካን ስጎበኝ፣ ይሄ ኦልሞስት ምን ያህል አሜሪካ ሄዳለች፣ ግን እኛም ከሰራን ምን ያህል መቀየር እንችላለን የሚለውን በተለይ በጣም ትልቅ ስንቅ ሰንቄ ኢትዮጵያ ተመልሼ እንድሰራ እያደረገኝ አንድ ነገር ነው። ኦፍኮርስ በኮሚሽ ሌቭል ላይ ግን መድረስ እንችላለን የሚለውን እምነት ቢኖረኝ ያስችለኛል። ስለዚህ በሁሉም አንግል የማንዴላ ዋሽንግተን ፌሎ ትልቅ ለውጥ አምጥቶልኛል። በዚህ ስራ ውስጥ ጥቂት ዓመታትን አሳልፈሃል። ንግዱ እንዴት እየሄደ ነው? የእንጉዳይ ምርቱ በአሁኑ ሰዓት የአንተና የአጋሮችህ የወደፊት እቅድስ ምንድን ነው? በአንድ ሺ በርስ ተከራይቼ ነው በብሮ እዚህ ከቶ የጀመርኩት ባላለቅ ህንፃ ላይ አሁን ላይ እንግዲህ ትሬኒንግ ሴንተር አለን። ስለዚህ መሹም ላይ ማሰልጠን ችለናል። ጣም ቆንጆ የሆነ ላብራቶሪ ኢቨን ለምስራቅ አፍሪካዎችን መላክ የሚያስችል ዲቨሎፕ ማድረግ ችለናል። ሪሰርቾችንም እየሰራን ነው። ተሻሻለ ዝርያዎችን ማውጣት የቻልንበት ሁኔታ ነው ያለው። ከዚህ ውጭ ፕሮዳክሽኑ ላይ ሁም ሶስት መቶ በሚል ፕሮጀክት ሶስት መቶ ብቁ አምራቾችን በኢትዮጵያ ውስጥ ለመገንባት እነዚህን ብቁ አምራቾች አትሊስት ሀያ አምራቾችን እየተከታተሉ ምርቱን ኮሌክት አድርጎ በዚህ ስምንት ወር ከሶስት ሺ እስከ ስድስት ሺ አምራቾችን ኢትዮጵያ ውስጥ ፎርም ለማድረግ እየተንቀሳቀስ ነው ያለ ነው። ከዚህ ውጭ ቀደም ቻሌንጅ የነበረው ፍሬሽ መሽሩም አይቆይም ድራይ ሆኖና ፕሮሰስ ሆኖ ወደ ተለያዩ ምርቶች አሁን በኤክስፖርት ማርኬት ትልቅ ገበያ ያገኘንበት የመሽሩም ቡና አለ። ስለዚህ የቡናን በጣም ኒትሬሽናል ዊች አድርጎ እንደገና ደግሞ የማነቃቃቱንም ሀይል ጨምሮ፣ ግን በጣም ኒትሬሽናል በሆነ መልኩ የሚያቀርብ ነው። ሰው የመሹም ፕሮሰስ ሆኖ አበትንም እንደገና ኢትዮጵያ ደግሞ ለተጠቃሚዎች የሚደርስበትንም ነገር እያየን ነው። ሌላው ትልቁ እየሰራንበት ያለ ነው የፋሲካ ጾም እንዲሁም የገና ጾም በመሹም ነው። ስለዚህ ከተለያዩ ሼፎች ጋር በመተባበር እንግዲህ አዲስ አበባ ውስጥ እንደምታውቀው በሺዎች የሚቆጠሩ የስጋ ቤቶች በጾም ጊዜ ሮብና አርብ ይዘጋሉ። እንደገና በጾም ጊዜ ፋሲካና የገና ጾም ጊዜ ይዘጋሉ። ስለዚህ እነዚህ ስጋ ቤቶች ሳይዘጉ መሹም፣ ቅድም እንዳልኩ ስትበላው ስጋንና መሹም የመለየቱ ይዘም አንድ ነው። ግን እንዴት አድርገን እንሰራዋለን? በኢትዮጵያ ትራዲሽን በሚለው ነበረ ጊዜ የፈጀ ነው። ስለዚህ አሁን ሸክላ ጥብሱ ልክ እንደ መሹም በመሹም ሆኖ ልክ የስጋ ጣም፣ ግን በጣም ለጤንነት ጠቃሚ ሆነ ኮሌስትሮል የሚለው እንደገና አንቲ ኮሌስትሮል ባለው እንጉዳይ ዝርያዎች እንደገና ደግሞ የመሹም ዱለት በመሹም ኮምፕሊት ከስጋ ጋር ጋር በማስለየት ሁኔታ እንዲሁም ሌሎችም ምግቦቻችንን በመሹም አድርገን ሰው እንዲለምደው እንደገና ደግሞ አሁን ላይ እንደምታየው ትልቅ ኢንፍሌሽን አለ። ስጋ በጣም ተወዷል። ሰው በቀላሉ መሹምን ገፍቶ የሚጠቀምበትን ነገር ለማድረግና እነዚህን ያልኩውን ብቁ የሆኑ አምራቾችን አንድ ላይ አስተባብሮ በብዛት እያመረትን ለብዙ ኮሚኒቲ ለመድረስ እየሰራ ነው። ስለዚህ እርግጠኛ ነኝ በመጮቹ ትንሽ አመታት ውስጥ ትልቅ ለውጥ ይመጣል፣ በማህበረሰቡም ደረጃ ለውጥ ይመጣል ብዬ አምናለሁን። እጅግ በጣም አመሰግናለሁ። ዮናታን በቀለ፣ የሺታ ኪንግ ጉዳይ አምራች ድርጅት መስራችና ስራ አስኪያጅ፣ ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ሁሉ እንዲገጥምህን መኝልሃለሁ። መልካም ምሽት። እኔም በጣም አመሰግናለሁ። እሺ።